ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ምሽት ፕሮግራማችን የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አድ አልሃን በዓል እንዲያከብር ጥሪ ቀርቦለታል። እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን፣ ለቤተሰቡ የሚያስደስተውን፣ ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተደሰተ ትክክለኛ ሙእሚን አይደለም። በአዲስ አበባ ስታዲየም ዛሬ የተከበረውን 1439ኛው የልኢድ አል አድሀ ወይም አረፋ በዓልን የተመለከተ ዘገባ አለን። በሌላ ዘገባ የባህር ዳር ወጣቶች አዲሱን የኢትዮጵያ የለውጥ እንቅስቃሴና ግጭቶችን በተመለከተ ምን ይላሉ? አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነውእና በእኔ በኩል በጣም ደስተኛ ነኝ። እኛ ሀገር ውስጥ ለውጥ ተጀምሯል ነው፣ ለውጥ አለ ሳይሆን ጅማሩ የሚመስል ነገር ነው ያለው። እስካሁንም በእኔ እይታ አብዮት ነው ብዬ ማስበው አብዮት እንዳለ ነው የማውቀው። አስተያየቶቻቸውን ከባህር ዳር ጠይቀናል፣ በጋቢና ተሳፍረው ይነግሩናል። በሌላ ዘገባችን ደግሞ የአዲስ አበባ ከተማ አስተዳደር ያወጣውን የሶስት አይነት አገልግሎቶች እገዳ የተመለከተ ዝርዝር ይዘራል። መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና የአዲስ አበባ ነዋሪ ህዝብ ዝም ብሎ መላምት ግምት ነው ሊሰጥ የሚችለው መሬት ላይ ብዙ ችግሮች አሉ። ለሙስና የተጋለጠ ነው እያለ የራሱን ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። በአዲስ አበባ ዩኒቨርስቲ ተመራማሪ ናቸው። ዶክተር አባተ መኩሪያ ይባላሉ። ከሌሎች ተመራማሪዎች ጋር ይዘናቸዋል። በየዓመቱ የሚደረገው የሀጂ ጉዞ የእስልምና እምነት ተከታዮች መዳረሻ የሆነችውን የተራራ ጫፍ የተመለከተ ዘገባም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምጽ። ዜና እናስቀድም። አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። ዩናይትድ ስቴትስ ውስጥ በመጪው ህዳር ወር የሚካሄዱት ምክር ቤታዊ ምርጫዎች እየተቃረቡ ባሉበት በአሁኑ ወቅት ሪፐብሊካኖች የፕሬዚዳንት ዶናልድ ትራምፕን የህዝብ ተወዳጅነት ደረጃ በአይነ ቁራኛ እየተከታተሉ ናቸው። በአሁኑ ጊዜ ፕሬዚዳንቱ ያላቸው የህዝብ ድጋፍ መጠን በአማካኝ አርባ ሁለት ከመቶ መሆኑ ተገልጿል። በየአራት ዓመቱ በፕሬዚዳንታዊ የስልጣን ዘመን አጋማሽ ላይ በሚካሄዱት ምርጫዎች ታሪክ እንደሚያሳየው የፕሬዚዳንቱ የህዝብ ድጋፍ መጠን ከ ሀምሳ ከመቶ ዝቅ ያለ ከሆነ ስልጣን ላይ ያለው ፓርቲ በምክር ቤት ብዙ መቀመጫዎችን ይነጠቃል። በዩናይትድ ስቴትስ ዜና የፕሬዝዳንት ዶናልድ ትራምፕ የቀድሞ የምርጫ ዘመቻ ስራ አስኪያጅ በነበሩት ፖል ማናፎርት ላይ የተመሰረቱባቸው የግብር ክፍያና የባንክ ማጭበርበር ክሶች የሚመለከቱት ከህዝብ የተመረጡ ክስ ለተመልካች ዳኞች ዛሬ አራተኛ ቀናቸውን ይዘዋል። ስድስት ወንዶችና ስድስት ሴቶች ያሉት ሸንጎ አባላት ካለፈው ሳምንት ጀምረው ከዋሽንግተን ወጣ ብሎ በሚገኝ ፍርድ ቤት በዝግ በክሶቹ ዙሪያ እየተወያዩ ናቸው። በአምስት የጸጥታ ምክር ቤቱ ቋሚ አባላት የተያዘው ስልጣን የተባበሩት መንግስታት ድርጅትን ሊያፈርሰው ነው ሲሉ ተሰናባቹ የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር አስጠነቀቁ። በዚህ የአውሮፓውያን ወር መጨረሻ ስራቸውን ለመልቀቅ እየተሰናዱ ያሉት ዘይድ አልሁሴን ይህን ያሉት ጄኔቫ ውስጥ ለጋዜጠኞች በሰጡት ቃል ነው። በመጨረሻ ሞዛምቢክ በሀገሯ የሚሰማሩ ጋዜጠኞችን ከነገረቡ ጀምሮ በዓለም ወደር የሌለው የምዝገባ ክፍያ ማስከፈል ትጀምራለች። አዲሱ የምዝገባ ክፍያ በስፋት የተነቀፈ ሲሆን ሁማን ራይትስ ዎች ከልክ ያለፈ ሲል፣ አምነስቲ ኢንተርናሽናል ከዛች ሀገር መዘገብ የሚችል ላይኖር ነው ብሏል። ለመሆኑ ሞዛምቢክ ምን ያህል ነው የምትጠይቀው? ሀገሯ ተቀምጦ የሚዘግብ ጋዜጠኛ በዓመት ስምንት ሺ ሶስት መቶ ዶላር አዲስ ሬዲዮ ጣቢያ ለመክፈት ደግሞ ሰላሳ አምስት ሺህ ዶላር ይጠየቃል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አደረገው አብረን ከአድማ ስንሻገር እንላችኋለን ጋቢና የሙስሊሙ ማህበረሰብ በአንድነትና በይቅርታ መንፈስ የኢድ አል አድሃን በዓል እንዲያከብር ጥሪ ይቀርቦለታል። በአዲስ አበባ ስታዲየም ዛሬ የተከበረውን 1439ኛው የኢድ አል አድሃ ወይም አረፋ በዓል የተከታተለው ሙክታር ጀማል ከስፍራው ዝርዝሩን አድርሶናል። ሰላሳ ዘጠነኛው የኢድ አልአድሃ ወይም አረፋ በዓል ዛሬ በመላው ኢትዮጵያ በድምቀቱ ተከብሯል። በአዲስ አበባ ስቴዲየም የተከበረው የበዓሉ ስነ ስርዓት በሺዎች ምዕመናን የተሳተፉበት ሲሆን ከወትሮው በተለየ በምዕመናኑ ላይ ደስታና የተረጋጋ መንፈስ ይታያል። ከንጋት ጀምሮ በዓሉን በተክቢራ ሲያደምቁ የነበሩ ምዕመናን በፕሮግራሙ መክፈቻ ላይ ንግግር ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ቀዳሚ ሙፍቲ ሐጂ ኡመር እድሪስ እስልምና የውግዘት የመግደል እና ልዩነት የሚፈጠርበት እምነት አይደለም ብለዋል። እስልምና እንዲህ አይነት ነገሮችን ያወግዛል ካሉ በኋላ አንድ ኢስላም ለራሱ የሚወደውን ለወንድሙ ይወድ ዘንዳ እምነቱ ያስገድዳልም ብለዋል። ነቢያችን ለ አፍሉ ሰላቱ ወሰላም ቀን እያንዳንዱ ሙስሊም ለሌላው ወንድሙ ለራሱ የሚያስደስተውን ለቤተሰቡ የሚያስደስተውን ለወዳጁ ለዘመዱ የሚያስደስተውን ለሌላው ወንድሙ ታልተመኘ ታልተደሰተ ታልተ ደስተ ትክክለኛ ሙእሚን አይደለም ከእምነት ውጭ ነው የሚል ከባድ መልእክት አስተላልፈዋል። ከተቀዳሚ ሙፍቲ ሀጂ ዑመር በመቀጠል ንግግር ያደረጉት የሙስሊሙ መፍትሄ አፈላላጊ ኮሚቴ ሊቀመንበርና የኢትዮጵያ ሙስሊም ተቋማት ለውጥ የጋራ ኮሚቴ ተወካይ የሆኑት ኡስታዝ አቡበከር አህመድ ናቸው። ኡስታዝ አቡበከር በአንድነትና ፍቅር ላይ አብዝተው የመከሩ ሲሆን፣ ኢድን ስናከብር አንድነትን እያጠነከርን፣ በእስልምና መርህ መከባበርን እያጎለበትን መሆን አለበት ብለዋል። ኢድ ለሙስሊሞች ታላቅ ትርጉም አለው። ሙስሊሞች ደስታቸውን ሲገልጹ አላህ የደስታ እድልን ሲከፍትላቸው በመካከላቸው ያለውን ግንኙነት መከባበር፣ መተሳሰብ፣ አንድነት እያጠናከሩ መሆኑ እስልምና መርህ አድርጎ የመጣበት የአንድነት የመከባበር፣ የመተሳሰብን መርህ ተግባራዊ የማድረግ አንዱ አካል ነው። ዛሬ ላይ የዛሬውን ኢድ በተለይ ለየት የሚያደርገውና ታሪካዊ የሚያደርገው አገራችን ትልቅ የለውጥ ጎዳና ላይ ባለችበት ሁሉም ማህበረሰብ በአንድነት በመከባበር በመተሳሰብ እጅ ለእጅ ተያይዞ ይቅርታና ፍቅርን ብቻ መርህ አድርጎ እንዲጓዝ ከመሪያችን ዶክተር ጠቅላይ ሚኒስትር አብይ አህመድ መሪነት እሳቸው ጋር ያሉት የካቢኔ አባላቶች እየሰሩትን ያለው ስራ ለእኛ ዒዳችንን ታሪካዊ እንዲሆን ያደርገዋል። የዕለቱ የክብር እንግዳ ሆነው የተጋበዙትና ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ በበኩላቸው ተከፋፍሎ የቆየው የሙስሊሙ ማህበረሰብ አንድነት እየተጠናከረበት ያለው ወቅት መሆኑ ይህ ጊዜ ለየት ያደርገናል በማለት ንግግራቸው ውስጥ ጠቅሰዋል። ኢንጂነር ታከለ የእንኳን አደረሳችሁ መልእክታቸውን በእስላማዊ ሰላምታ በመጀመር ለምእመናኑ አድርሰዋል። አሰላም አሌይኩም የተከበሩ ሙፍቲ ሀጂ ዑመር፣ የተከበሩ ሼህ ሙሀመድ ሸሪፍ፣ የምንወድህ የምናከብርህ ወንድማችን ኡስታዝ አቡበከር አህመድ፣ የተከበራችሁ አስተባባሪ ኮሚቴዎች፣ የተከበራችሁ የከተማችን ሙስሊም ወገኖቼ እንዲሁም በመላ ሀገራችን የምትገኙ የእስልምና ሃይማኖት ተከታይ በዚህ በሃይማኖት ተከታዩ ዘንድ በታላቅ ድምቀት የሚከበሩ የድል አልደሃ አረፋ በዓል እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ኢድ ሙባረክ። መጾም፣ መጸለይ፣ ወይም ዱዓ ማድረግ፣ ወደ ፈጣሪ መቅረብ፣ ክፉ ምግባርን መኮነን የሁሉም ሃይማኖት ተቃዋሚ ስርዓት ክንውን ተደርጎ ይወሰዳል። አረፋ ደግሞ በእስልምና ሃይማኖት ትልቅ ስፍራ የሚሰጠው ታላቅ በዓል ነውና በድጋሚ እንኳን ያደረሳችሁ፣ እንኳን ያደረሰን ለማለት ወዳለሁ። ከዚህ ቀደም ሲከበሩ የነበሩ የኢድ በዓሎችን በተመለከተ የሀገሪቷ ምዕመናን የተለያየ ትዝታዎች ያላቸው፣ በተለይ ዘመድ ተራርቆ አንደኛው ከሩቅ ሆኖ የሚነፋፈቅበት በሀገር የሰገደ እና ኢዱን ያከበረ ደግሞ በውክቢያና ተቃውሞ የተጠመደበት ነገር ግን ዛሬ በተረጋጋ መንፈስ ሁሉም ነገር ሰላምና ፍቅርን በሚሰብ ከአየር እየተከናወነ መሆኑን የገለጹልኝ ከሀያ አራት ዓመት በኋላ ወደ ሀገራቸው ገብተው በምድር ኢትዮጵያ በዓል እያከበሩ ያሉት የእስልምና እምነት ምሁሩ ሼህ ሰይድ አህመድ ሙስጠፋን ቢሆኑ የሚሰማቸው ስሜት የተለየ ነው። ከሀያ አራት ዓመታት በኋላ ነው ሀገሬ ገብቼ በዛሬው ዕለት ለመስገድ የቻልኩት። አልሐምዱሊላ። እንግዲህ ያው ብዙ ጊዜ ብቆይም አሁን በጥሩ አጋጣሚ በጥሩ ሁኔታ ሀገሬ ገብቼ ከወገኖች የተቀላቀሌ በዚህ ቦታ በመገኘቴ ከፍ ያለ ደስታ ይሰማኛል። በቢላል ሬዲዮ ድምፁን ሲያስተጋባ የነበረው ጋዜጠኛ ካሊድ ሙሐመድን ቢሆን ከሶስት እስራት ስቃይ በኋላ ከእስር ወጥቶ ኢድን በጋራ ሲያከብር የለፉና የታገሉበት መና አለመሆኑን ነው የሚናገረው። ሁሉም ላይ የመታየው ፊት ዛሬ የደስታ ፊት ነው። በጣም የሚያስደስት ነው። ከብዙ ዓመት በኋላ ይሄ ነገር መፈጠሩ ትልቅ ደስታ ስለሆነ ይሄ ነው። እኛ የታገልበትም አላማ ትግሉ ይሄ ነው ዋናው ነገር ማለት ነው። ስለዚህ ሙስሊሙ ማህበረሰብ ለታገልበት አላማ ደስታን ዛሬ ላይ አግኝቶ መላው ሙስሊም ማህበረሰብ በዚህ መልኩ ተደስቶ ዛሬ ያው በዓሉን እያከበረ ነው ማለት ነው የሚገኘው። ለአሜሪካ ድምጽ ሙክታር ጀማል ነኝ። サババ。 እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በኢትዮጵያ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሀገሪቱ ብዙ ለውጦችን በማስተናገድ ላይ ትገኛለች። በአንጻሩ ደግሞ በተለያዩ ክልሎችና ከተሞች ግጭቶች እየተከሰቱ ይገኛሉ። የባህር ዳሯ ዘጋቢያችን አስቴር ምስጋናው ይህንን ሁኔታ አስመልክታ የባህር ዳር ወጣቶችን አስተያየት አጠናቅራለች። ስሜ በኃይሉ አጥናፉ ይባላለሁ። ባህር ዳር ከተማ ደግሞ ነዋሪ ነኝ። ዶክተር አብይ ከመጡ በኋላ የምናያቸው ነገሮች የሚታዩ ለውጦች አሉ። መዘርዘርም ካስፈለገን ለምሳሌ በአደባባይ ሀሳብን የመግለጽ ሀሳብን የማራመድ ነጻነት፣ የመሰብሰብ የምን የመቃወም ሁሉ አልፎ አልፎ የምታያቸው መንገዶች አሉ። የመደራጀት ሀሳብን የመስጠት የሚዲያ ነጻነት ሊባል በሚችል ደረጃም ባይሆንም በተወሰነ ደረጃ ሁሉ ለውጦችን እናያለን። ብቻ ሰዎቹ ከዚህ በፊት ይሰማቸው የነበሩት የፍርሀት እንትኖቹ በተወሰነ ደረጃ ተቀንሰው በተወሰነ ደረጃ ሀሳባቸውን ማራመድ የሚጀምሩበት ሁኔታ አለና አየሩን ስታዩ ትንሽ ለውጥ ያለ የሚመስል ነገር አለው ብዬ አስባለሁ። ይህን ለውጥ እንዴት ማስቀጠል ይቻላል? ይሄ ለውጥ ጥሩ ነው። አሁን እንዴት ማስቀጠል እንችላለን? ብዬ ሳስብ እርሳቸው እየተከተሉት ያሉት መንገድ አለ፣ መደመር የምንለው አለ፣ ይቅርታ መንገድ አለ። ይሄ በፍቅር ነገሮችን የመቀየር የሚለው መንገድ አለ። ግን እነዚህ ነገሮች ትንሽ ሳያቸው ጥሩ ነው፣ ግን በአብዛኛው ወደ መለኮታዊ መንገድ አይደሉና በኩል መንገድ ልንቀበላቸው አልቻልም ብዬ አስባለሁ። እና እንደኔ እንደኔ እነዚህ ነገሮች ጠንካራ በሆኑ ኢንስቱሽኖቹ ሲቀየሩ ነው ብያምናለው። ለምሳሌ ጠንካራ የሆነ የተቋማት ሊኖሩን ይገባል። ጠንካራ የሆኑ ሚዲያ ተቋማት ሊኖሩን ይገባል። ጠንካራ የሆነ የምርጫ ቦርድ ሊኖረን ይገባል። ጠንካራ የሆነ ገለልተኛ የሆነ አርሚ እና የደህንነቱን የመሳሰሉ ነገሮች ሊኖሩን ይገባል። ይሄ ባለበት ሁኔታ ላይ ሩሎፍሎ የምንለው ነገር ይከበራል ማለት ነው። ስለዚህ በዋናነት በአንድ ሰው ላይ ያጠነጠነና በሳቸው መልካም ፍቃድ እና ይሁንታ ብቻ ሊመጣ የሚችል ነገር መሆን የለበት። ምክንያቱም ነገ ዋስትና አይኖረንም። ነገሮች ኦሎፌሳድን ሊቀየሩ ይችላሉ። በኢንስቲትዩሽን ግን የሚታገዙ ከሆነ ግን በእውነትም ይህን ለውጥ ማስከተል ይቻላል ብዬ አምናለሁ። ሳሙኤል ሰይድ እባላለሁ በባህር ዳር ከተማ ነው የምኖረው። ባለፉት አራት ወር ያየናቸው ነገሮች በተለይም ጠቅላይ ሚኒስትሩ ከሰጡት ፓርላማ ላይ መጀመሪያ ቀን በሰጡት መግለጫ ለ27 ዓመት የነበሩትን የተለያዩ ገደቦች ልበላቸው ለውጥ ሊያመጡ እንደሚችሉ በሰጡት ተስፋ በተለይም በጸረ አሸባሪነት በኢኮኖሚ ላይ ያላቸውን መርህ፣ በዲሞክራሲ ላይ በነጻ ምርጫ ላይ ባላቸው ወይንም መድብለ ፓርቲን መሰረት ያደረገ ዲሞክራሲያዊ ምርጫ በተመለከተ የሰጡት ተስፋ ሀገራችን ላይ መጪ ጊዜ ተስፋ የሚሰጥ እንደሆነ የሚያመላክት ነበረ። በሂደትም ለዚህ እውን ለማድረግ የሚያደርጉት እንቅስቃሴ መልካም ነው። ህዝቡም በበጎ መልኩ ተቀብሏቸዋል። እኔም እንደ አንድ ማህበረሰብ አካል መውጦ አስደስቶኛል። ግን በዚህ መልኩ መደረግ የሚገባቸው ሌሎች ነገሮች አሉ ብዬ አስባለሁ። ይህን ለማጠናከር ደግሞ ጠንካራ ስራ ያስፈልጋል። ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተፎካካሪ ድርጅቶችም እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ ማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። በዚህም የተሻለች ኢትዮጵያ፣ ሁሉንም የሚያሳተፈ ሁሉም ተጠያቂነት ያለበት ሰላማዊ የሆነች ሀገር፣ ዴሞክራሲያዊ የሆነች ሀገር መፍጠር ይቻላል ብዬ አስባለሁ። ትዕግስት ከፍ ያለው ይባላል ነው ከባህር ዳር። ለውጡ በጣም ደስ ይላል። ህዝቡም እየደገፈውና እየደገፈው ያለው ነገር ነው ና በእኔ በኩል በጣም ደስተኛ ነኝ። ስሜ ዮናስ ይባላል፣ ከዚሁ ከባህር ዳር ነው። በአሁኑ ሰዓት እኛ ሀገር ውስጥ ለውጥ ተጀምሯል ነው። ለውጥ አለ ሳይሆን ጅማሩ የሚመስል ነገር ነው ያለው እስካሁንም በእኔ እይታ አብዮት ነው ብዬ ማስበው አብዮት እንዳለ ነው የማውቀው። ለውጥ አለ ግን ገና ብዙ ያልተመለሱ የህዝብ ጥያቄዎች አሉ። ያሉም አልጠፉ ሰጡ ብርሃን ባላለው የባህር ዳር ከተማ ነዋሪ ነኝ። ብዙ ለውጦች አሉ፣ ግን ደግሞ ያው በዚህ ለውጥ መል ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎች ያው ሲመለሱ ነው ሞር ለውጥ አለ ብለን ደግሞ እንትን ምንለው። ያም ሆነ ይህ አሁን ከመጣው ለውጥ ጋር ሌላ አሳሳቢ ጉዳይ አለ፣ ስርዓት አልበኝነት በዚህ ላይ ወጣቶች ምን ትላላችሁ አላቸው። እሱ ነገር እጅግ በጣም ከሚያሳስባቸው ሰዎች አንዱ ነኝ። ምክንያቱም በቅርብ ጊዜ የምናያቸው በተለያዩ ቦታ ይሄ ጅምላ የሆነ ፍትህ ወይም ፍትህን በእጅህ በእጅ የማስ የማግኘት አይነት ነገር የማያቸው ነገሮች አሉ። በአንድ በኩል ስታስበው ህዝብ አትፈርጅበትም። ለ27 ዓመታት ያህል በተጽዕኖ ውስጥ የኖረ ህዝብ በመኖሩ መብቱንም ግዴታውንም እንዴት ኤክሰርሳይዝ ማድረግ እንዳለበት አናቀም ነበር ብዬ አስባለሁና ያው የቤት ስራ ያስፈልጋል በየትኛውም መንገድ የትኛውንም የነጻነት መንገድ የሚኖር ሮል ኦፍ ሎስ ካልተከበረ ድረስ አገር ትቀጥላለች ብዬ አላምንም ስርአት አልበኝነት በምንም አይነት መንገድ የሚደገፍ ሁኔታ አይደለም ድርጊት አይደለም ስርአት አልበኝነቱ ግን ከምን መጣ ብሎ መጠየቅ ያስፈልጋል የተገደበ የተከለከለ መብቱና ግዴታውን የማያውቅ ተደርጎ የተቀመጠ እና ኦል ኦፍ ዘሰደን ድንገት ይሄ መብት ተሰጥቷል ሲባል የተፈጠረ ነገር ያለ ይመስለኛል በምክንያት ሳይሆን የሚደግፉሽ ያንቺን ማህበረሰብ አንድ ወገን ሲመታው ወይም የሆነ በደል ሲደርስበት ለምን ተነካል? ነው ለምክንያቱ፣ ምንድን ነው ብሎ አይደለም የሚጠየቀው ቡድን ነው የሚጠየቀው እና ይሄት ትክክለኛ አካሄድ አይደለም። ህዝብ በራሱ ውሳኔ ሰጭም ጠያቂም ፈራጅም ሊሆን አይችልም። እና ይሄ አግባብ ያለው ድርጊት አይደለም። ስርዓት አልበኝነቱ ያው ተቃዋሚ ነኝ ምክንያቱም ስርዓት አሁን ላይ ነጻነት ተሰጥቶናል። ግን ደግሞ ነጻነት የሚረብሹ ብዙ አመፀኞች ልበላቸው እነሱ አሉና፣ ያው እንግዲህ መንግስትም እየተከታተለ ስርዓት ቢያስስልን ነው ደስ የሚለኝ። ሰላማዊ በሆነ መልኩ ማንኛውም ሰው ጥያቄውን ማቀርብ መታገል፣ ያልተመለሱ ጥያቄዎች ሲኖሩ ነገ ያው ትደርሽበታለች ማንኛውንም ነገር የሕዝብን ሰላምና ደህንነት ለመጠበቅ ሕዝቡም ሆነ መንግስት ምን ማድረግ አለበት? ሌላው ጥያቄያችን ነው። እንደ ሕዝብ ሰከን ብለን ማሰብ ይኖርብናል ብዬ አስባለሁ። ልክ መብታችንን ለማስከበር የምንሄደውን ያህል ግዴታችንን ማወቅ ይኖርብናል። ያ ማለት ደግሞ ከኢንዲቪጁዋል ራይት ጀምሮ ያለውን እንትን ማክበር ይኖርብናል ማለት ነው። አብዛኞቻችን የምንፈልገውን እንጂ የሌሎች መብት የሆነውን ነገር ሁሉ ላለመንካት የምናደርገውን እንቅስቃሴ ብዙ ጊዜ አንቆጣጠርም እና እሱ ላይ ያለው ነገር በሰከነ መንገድ ከዛ ባሻገር ደግሞ ምናልባት ህግ የተላለፉ ሁኔታዎች በሚፈጠሩበት የሚያጋጥመን ጊዜ ትክክለኛ በሆነው የፍትህ ተቋማቶች ውስጥ የመዳኘት ለፖሊስ ተቋማት ውስጥ የማመልከት አይነት እንጂ ፍትህን በየትኛው መንገድ በእጃችን ለማረጋገጥ የምናደርገው መንገድ ዋጋ ያስከፍለናል፣ ከመንግስትም፣ ከህብረተሰቡም፣ ከተቋሚ ድርጅቶችም ወይም ተቀናቃኝ ተፎካካሪ ድርጅቶችም። እንዲሁም ደግሞ ማህበረሰቡ በራሱ ይህንን ኃላፊነቱን በነቃ ምክንያታዊ በሆነ መንገድ ተሳትፎ በማድረግ ጠንካራ ማድረግ ይቻላል ብዬ አስባለሁ። መሆን ያለበት ብዬ ማምኖ እኔ አንደኛ ሰው የስራውን ድርሻ ቢለይ በተለይ አካባቢ ላይ ያለ ሰው አንድ ተራ ነዋሪ የእሱ ጥያቄዎችና ፍላጎቶች ፌዴራልም ክልልም የሚደርሱ አይደሉም። በአብዛኛው የፌዴራሉ ለፌዴራል የክልሉንም፣ እንደዚሁ በዞን በሌላም ለብል ያሉትን ከታች መሰረቱ ከተጣለ ሳይወደ በግድ ወደ ላይ የመሄድና የመገፋቱ ሂደት ይፈጠራል ብዬ አምናለሁ። ወደ ተከታዩ ዘገባችን እናልፋለን። የአዲስ አበባ ከተማ አስተዳደር ሰሞኑን ያወጣውን የሶስት አይነት አገልግሎቶች እገዳ በተመለከተ መግለጫውን መዘገባችን ይታወሳል። ይህን መግለጫ መነሻ አድርገን ውጤት፣ ጥቅምና ጉዳቱን እንመዝናለን። ዘጋቢያችን ሙክታር ጀማል የባለሙያዎችን ሀሳብ አካቶ ተከታዩን ይዟል። ስለ መግለጫው ጥያቄ ማነሳላቸው በብዛት ስለ አዲስ አበባ መሬት የሙስና ምንጭ መሆን ለኢፍትሐዊነት ምክንያትና ለተወሰኑት የገንዘብ ምንጭነት ነው የሚያነሱት። የዚህችን አወዛጋቢ መሬት ህጎች ቀስ በቀስ እያዩ መሄድ ችግሮችን እያጠሩ መንቀሳቀስ ወሳኝ መሆኑን ነው የአዲስ አበባ ነዋሪው አቶ ፈይሳ ግርማ የሚያነሱት። እኔ ይህንን መግለጫ በፖዚቲቭ ጎኑ ነው የማየው። ይህንን ያልኩበት ዋና ምክንያት በዚህ በአዲስ አበባ ከተማችን ውስጥ የተለያዩ አካላት ከዚህ በፊት ማለት ነው መሬትን እንደፈለጉ በቁጥጥር ማለት ተመዝግቦ ይሄ የገበሬ ነው ይሄ ነዋሪ ነው ብሎ አይታወቅም። ይህንን እንደ ፖዘቲቭ መልኩን ወስዶ የአዲስ አበባ መሬትን በተመለከተ በየጊዜው የመጡ ሹማምንቶች ስምና ህጎችን እያወጡ የተለያዩ መመሪያዎችንም ሲመሩ እንደነበሩ ነው የሚነሳው። ህጎችና መመሪያዎች በመጡ ቁጥር መፍትሄን ሳይሆን ችግርን፣ ስራን ማሳለጥ ሳይሆን ማወሳሰብን ነው ይዘው የሚመጡት የሚሉ በስጋት የሚያነሱ አሉ። በአዲስ አበባ ዩኒቨርሲቲ የልማት ጥናት ኮሌጅ ተባባሪ ፕሮፌሰር የሆኑት ዶክተር አባተ መኩሪያም ቢሆኑ የሙስና ምንጭና የኢፍትሐዊነት መሰረት የሆነውን የአዲስ አዲስ አበባ መሬት በዚህ መንገድ ለማጣራት መወሰኑ በጎ ተግባር ቢሆንም ነገር ግን ብለው ስጋቶቻቸውን ያነሳሉ ይሄን ማየቱ በበጎ አመለካከት ነው እኔ የማየው ነገር ግን ሁለት ነጥቦችን ማለት እፈልጋለሁ አንደኛ ለተወሰነ ጊዜ ነው የሚለው አጭር ጊዜ አገልግሎቱ እንደማይሰጥ በሶስቱ ዘርፎች ላይ እንደማይሰጥ ገልጿል አጭር ጊዜ ማለት ምን ማለት ነው የጊዜ ገደብ መኖር አለበት። እስከዚህ እስከዚህ ብሎ የጊዜ ገደቡን ቁጭ አድርጎ ማስቀመጥ መቻል አለበት። ስለዚህ ህብረተሰቡም ተገልጋዩም ያችን ጊዜ ገደብ ይጠብቃል ማለት ነው። በዚህ ጊዜ ገደብ የሚፈልገው ነገር አስተዳደሩ መስራት እንኳ ባይችል በኋላ እንደገና ማራዘም ይችልበት ሁኔታ ያለ ይመስለኛል እና አንደኛ የጊዜ ገደብ ሊኖረው ይገባል ባይ ነው። ዶክተር የራስ ወርቅ አድማሴ በአዲስ አበባ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ ከሰላሳ ዓመት በላይ በመምህርነት የቆዩ ምሁር ናቸው። የዶክተሬት ጥናታቸውንም መሬትና መሬት ላይ ያተኮረ ጥናት አድርገው ተመርቀውበታል። በቅርብ ጡረታ የወጡት ዶክተር ራስ ወርቅ አድማሴ በመግለጫው ከወጡ ነጥቦች ውስጥ የመሬት ቆጠራን በተመለከተ ጥሩና በጎ ጅምር መሆኑን ያነሳሉ። በአዲስ አበባ ከተማ ውስጥ መሬትን በተመለከተ ሰዎች መሬትን እንዴት ያገኛሉ? ለማምረቻም ሆነ ለሥራም ሆነ ለመኖሪያም ሆነ እንዴት ያገኛሉ? እንዴት የቀድሞ ይዞታዎች ሰነድ አልባ ያሉት እንዲ ያሉትም ቢሆኑ እንዴት ሰነድ ያገኛሉ? ህገወጥ ይዞታዎች የሚባሉት እንዴት ወደ ህጋዊነት ሊገቡ ይችላሉ? የሚለው ሁሉ በትክክል እንዳልሄደ ይታወቃል። ይሄ ደግሞ የከንቲባዎቹ ወይም ደግሞ የአመራሮቹ ወይም የከሌ የከሌ ጥፋት ሳይሆን በጠቅላላ ስርዓቱ በጣም በሙስና የተዘፈቀ ስለነበረ አንዳንድ ቦታ ላይ ይህንን እናደርግላችሁ ዘንድ ይህን ያህል ክፈሉ እየተባለ ሰዎች አንዳንዴም እየከፈራበት ሙልቻቸውን ይወጥተዋሉ ይባላል። አንዳንድ ጊዜም ደግሞ የተሰቃላቸዋሉ ይባላል። በዚህ አይነት ሁኔታ እየተሰራበት አለ። በትክክልም ደግሞ በአግባቡ የተሰራበት ሁኔታ አለ። የመግለጫውን ጥቅም በተመለከተ ቅጥና ስርዓት በጠበቀ መንገድ ሊሄድ እንዲችል ፈርቀዳጅ ነው፣ መንገድም ያስተካክላል ነው የሚሉት የአዲስ አበባ ነዋሪው አቶ ፈይሳ። ከዛም አልፎ በግለሰብና የተለያዩ ድርጅቶች እጅ ተሰብስበው የተጠረነፉ መሬቶችን ይነጥላል። ይህ በጎ ሀሳብ ነው ነው አቶ ፈይሳ የሚያነሱት። የአዲስ አበባ ከተማ እንደምናውቀው የኦሮሚያ ዋና ከተማ ናት። ኦሮሚያ ገበሬዎች ከዚህ በፊት በዚ ከተማ ውስጥ እንደምኖሩ ይታወቃል። ይህንን የማይታወቁ ባለስልጣናት፣ ደላላዎች እነዚህን ገበሬዎች ሲያፈናቅሉ ከንብረታቸው በግል ጥቅማቸው አድርጎ መሬትን ሲሸጡ ሲገዙ ሁሉን እንደምጠቀሙ እና አሁን የመጣው አዲሱ አስተዳደር ይህንን የመሬት ጉዳይ በሁሉንም መሬቶችን ለምሳሌ በባለ ሀብት ሊሆን ይችላል፣ በግለሰቦች ሊሆን ይችላል። የተለያዩ በማይታወቅ አካላት ይዞ የነበረውን ወደ ስርዓት ይመልሳል ብዬ አምናለሁ። ዶክተር አባተ መኩሪያው ግን እንደየጥሩ ሀሳቡ ሁላ ስጋትም አላቸው። በተለይ ከስጋቱ የመግለጫው አጭርና ጥቅል መሆን የተለያየ ግልጸኝነት አለመኖሩ ለግል ትንታኔ እንደሚያጋልጥ እና ይህንን ማትኮሩ አስፈላጊ ነው። ይህ ስጋት መሆኑን ነው የሚያነሱት ዶክተር አባተ። ሁለተኛ መግለጫው አጭር ነው። አስተዳደሩ ብቻ ነው ምክንያቱም ውስጡን የሚያውቁ አስተዳደሩ ብቻ ነው። እንደኔ አይነቱና ነዋሪው፣ የአዲስ አበባ ነዋሪ ሕዝብ ዝም ብሎ መላምት፣ ግምት ነው ሊሰጥ የሚችለው። መሬት ላይ ብዙ ችግሮች አሉ፣ ለሙስና የተጋለጠ ነው እያለ የራሱ ምክንያት ከመስጠት ውጪ ይሄ መግለጫው ምክንያቱን በግልጽ አያስቀምጥም። ዘርዘር ባለ መልኩ ምክንያቱ በዚህ በዚህ በዚህ መልኩ በዚህ ሶስቱ ዘርፎች ላይ ደግሞ እንዲህ እንዲህ አይነት ምክንያቶች ስላሉ በዚህ ምክንያት የተነሳ ጊዜ ገደብ ኑሮት ይሄን ነገር እስከሚያጣራ ድረስ እነዚህ አገልግሎቶች አይሰጡም ብሎ መግለጽ ነበረበት ብዬ አምናለሁ። ከዚህ ውጭ ግን እኔ በበጎ ነው ማየው ይህን ጉዳይ ለማህበረሰቡ ስለሆነ ዶክተር የራስ ወርቅም ቢሆኑ በወጣው መግለጫ ላይ እንደ አዎንታዊ ጎኖች ሁላ አሉታዊ ጎኖች እንዳሉት፣ ነገር ግን መታየት መቃኘት እንዳለበት ይመክራሉ ዶክተር የራስ ወርቅ። በመቀጠልም በተለይ የመሬት ህጋዊነትና አጠቃቀምን በተመለከተ እስከዛሬ አዲስ አበባ ላይ ሰፊ ችግሮች እየታዩ መሆኑን ይገልጻሉ። ይህንን ለማስተካከል ጥንቃቄና በጥራት የሚሰሩ ስራዎች ያስፈልጉናልም ይላሉ ሉ። ከዚህ ቀደም በትክክል አለመሰራቱ ግልፀኝነት፣ አለመኖሩ ለሙስና ተጋልጦ ችግሮችን ሲፈጥር ቆይቷል። ይህ አሁኑ ከመሰረቱ መታረም አለበትም ብለዋል። ይህንን ኦዲት ለማድረግ ብለው አቁመዋል፣ አይደለ? ኦዲት አድርገው መልካም አስተዳደርን ለማምጣት ከሆነ ጥሩ ነው። ግን እንደለመዱት ሌላ የጉቦ ኢንዱስትሪ ለመፍጠር ከሆነ መጥፎ ነ አሁን እንግዲህ ማንኛውም ነገር ይቁም ሲባል ለስንት ጊዜ ነው? ምክንያቱም አንዳንድ ሰዎች ደግሞ ለምሳሌ ገንዘብ ተበድረው ለመስራት ወይም ኢንቨስት ለማድረግ በተጠንቀቅ ላይ የሚጠብቁ ይኖራሉ። እነኝህን ምን ያህል ነው የሚያስጠብቃቸው? ምን ያህል ጊዜ ይፈቃ ነው? ረጅም ጊዜ የሚፈጅ ከሆነ ያው እንግዲህ ማንኛውም ፍትሐዊ አገልግሎት በጊዜው ካልተሰጠ እንዳልተሰጠ እንደተነፈገ ነው የሚቆጠረው። ስለዚህ ይሄንን እንግዲህ በፈጣን ጊዜ የሚደረግ ከሆነ እና የተስተካከለ የተስተካከለ ተጠያቂነት ያለበት አይነት አሰራር የሚተካው ከሆነ በጣም ጥሩ ነው። ግን ይህም አይሆን ከሆነ ታጥቦ ጭቃ ነው የሚሆነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። በየዓመቱ በሀጂ ጉዞ ወደ ሳውዲ አረቢያ የሚሄዱት በርካታ የእስልምና ተከታዮች በተራራው ጫፍ ላይ የምትገኘውን ዋሻ ለማየት አዳጋቹን ተራራው ወጥተው ጸሎታቸውን ያደርሳሉ። አርሻ አርሳዴ የዘገበውን መስታወት አድርጋው ታቀርበዋለች። በመካ አልኖር የተባለው ተራራ ጫፍ ላይ የምትገኘዋ ዋሻ እስልምና የተወለደባት ቅድስት ስፍራ እንደሆነች ይታመናል። ከ700 በላይ ርዝመት ያለው አደገኛውን የተራራ መወጣጫ መንገድ ነቢዩ መሐመድ በተደጋጋሚ እንደተመላለሱበትም ይታመናል። ከመላው ዓለም በርካታ የእስልምና እምነት ተከታዮች ዋሻውን ለመጎብኘት ተራራውን ይወጣሉ። ነስር መሐመድ ከዩናይትድ ስቴትስ ጸሎት ለማድረስ የመጡ ናቸው። በጣም አስገራሚ ነው። በዓለም ታላቅ ተጽዕኖና ለውጥ ያመጣ ስፍራ ላይ መገኘት በራሱ ደስታን ይሰጣል። ከዚህ ነው እንግዲህ የተጀመረው። በከፍተኛ ትህትና የተሞላ ስፍራ ነው። ቀና ብሎ ለመቆም እንኳ ያዳግታል፣ ታውቃለ። በርካታ ሙስሊም ምዕመናን ዋሻውን ለመጎብኘት ተራራውን ይወጣሉ። ለእስልምና እምነት ተከታዮች በተቀደሰችው በመካ ከተማ በየአመቱ የሂጅራ ጉዞ የተከበረ ስርዓት ነው። የሄራን ተራራ መውጣትና በተራራው ጫፍ ያለችውን ዋሻ መሳለም ግዴታ ባይሆንም የእስልምና እምነት የተጀመረበትን ስፍራ መመልከት ግን ለበርካታ ሙስሊም ምዕመናን ከፍተኛ እርካታን ይሰጣል። አብዱል ሰይድ መላክ ከዩናይትድ ስቴትስ የተጓዘ ጎብኝ ነው። ነቢዩ መሐመድና ባለቤታቸው ከድጃ በዚህ ተራራ ላይ በየጊዜው ይመላለሱ እንደነበር አስብና ጫፉ ላይ ለመድረስ መበርታት እንዳለብኝ ለራሴ ደጋግሜ ነግረዋለሁ። ጉዞው አርባ ደቂቃ ይፈጃል። አብዛኛዎቹ የእምነት ተጓዦች የጉዞ መርጃ ቁሳቁስ አይይዙም። በዚህ ሳምንት በመካ ያለው የሙቀት መጠን ቀላልም አልነበረም፤ አርባ ሁለት ዲግሪ ሴልሺየስ ደርሷል። በተራራው ላይ የሚደረገው ጉዞ በጣም የሚያስጨንቅ ነው። በዕለቱ ያለውን የሙቀት መጠን አስቀድመ ማወቅ አለብን። ፀሐዩና ሙቀቱ ሳይበረታ እኛ በጠዋት ነው ጉዞ የጀመር ነው። ርቀት በጥቂቱ የሚያሳጥሩ መንገዶች አሉ። የሚያዳልጥ ስለሆነ ግን እርምጃ ሁሉ ጥንቃቄ የተሞላበት መሆን ይኖርበታል። መሐመድ ዋሂብ ከኒውዚላንድን የመጣው የተራራው ጫፍ ላይ ሲደርስ የተሰማው ደስታ ከፍተኛ እንደሆነ ይናገራል። በጣም ያምራል። በእውነት ነቢያችን በእንደዚህ ባለ ሙቀት ጉዟቸውን በተደጋጋሚ ያደርጉ ነበር። ተጠርቦ የተሠራ ደረጃ ባልነበረው ተራራ እንዴት ችለው ከመካ እዚህ ተራራ ጫፍ ድረስ ይመላለሱ እንደነበር ያስገርማል። የእሳቸውን መንገድና ድካም በማየቴም ከቃላት በላይ ክብር ነው የተሰማኝ። በአልኖር ተራራ ላይ በምትገኘዋ ጠባብ ዋሻ ውስጥ መልአኩ ገብርኤል ነቢዩ መሐመድን እንደ ጎበኛቸውና ነቢዩ መሐመድም ቁርአንን መቅራት በዚሁ ስፍራ እንደጀመሩ ይታመናል። በዚህ ዓመት ብቻ እስከ ፊታችን አርብ ድረስ ከመላው ዓለም ለሐጂ ጉዞ ሁለት ሚሊዮን ምዕመናን ወደ መካ ይደርሳሉ ተብሎ ይጠበቃል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪ አምሐሬክ በትዊተርም እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው፣ በቴክኒክና በመሐንዲስ ደግሞ ሱላይማን አብሮን ነበረ። መልካም ምሽት። يا لو ساتر، أدبا ألهابدو، أدبا ألهابدو. يا لولا لا، يا لو ساتر، يا دنيا كامرا. بيو كون راديو ساكال أمريكا.